አሜሪካ አሁንም እጅግ አስፈላጊው አገር መሆኗን ትቀጥላለች ሲሉ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ተናግረዋል። ኦባማ በዚህ ንግግራቸው ከአራት ዓመታት በፊት ደርሶ የነበረውን ዓለም አቀፍ የገንዘብ ገበያ ውድቀትና የኢኮኖሚ ድቀት ተከትሎ ዛሬ የሚታየውን የሀገራቸውን የምጣኔ ሀብት ጠንካራ ይዞታ በቀንደኛ አሸባሪዎችና በሽብር መረቦች ላይ የተገኙ ድሎች ድሎችና በትይዩም አሉ ያሏቸውን ዓለም አቀፍ ፈተናዎች የተመለከቱ ጭብጦች አንስተዋል። በዓለም ዙሪያ ለሚከሰቱ ችግሮች ሁሉ የበልጥ ወታደራዊ ጣልቃ ገብ እርምጃዎችን ከመምረጥ የተቆጠቡ አማራጮችን አስፈላጊነትም አጽንኦ ሰጥተው ተከራክረዋል። አሉላ ከበደ በፕሬዚዳንቱ ንግግር ዋና ዋና ጭብጦች ላይ ያተኮረ ዘገባ ለምሽቱ አብይ ርዕስ አዘጋጅቷል። ለሁለተኛ ዙር የስልጣን ዘመናቸው ቀሪ ዓመታት የአስተዳደራቸውን የውጭ ፖሊሲ አቅጣጫዎች ያመላክታል በተባለው እና ዛሬ ከእኩለ ቀን በፊት በዌስት ፖይንት የዩናይት ስቴትስ የጦር አካዳሚ ባሰሙት በዚህ ንግግራቸው ፕሬዚዳንት ኦባማ አመታት ስለዘለቁት የአፍጋኒስታንና የኢራቅ ጦርነቶች፣ ግጭቶች በነገሱባቸው ዩክሬንና ሱሪያ ስለሚከተሏቸው ፖሊሲዎች አስረድተዋል። ባለፉት አራት ዓመታት ነገሮች ተለዋውጠዋል ያሉት ኦባማ በኢራቅ የነበራቸውን ጦር ከዚያች ሀገር መውጣቱን በአፍጋኒስታንም ወደ ማብቂያው እየተቃረበ መሆኑን በፓኪስታንና በአፍጋኒስታን አልቃይዳ የነበረው ጥንካሬ መኮስመኑንና የቢንላደን ዘመን መፈጸሙን አስታውሰዋል። ፕሬዚዳንቱ አክለውም መዋለ ንዋያችንን በዋናው የአሜሪካ ጥንካሬ ምንጭ ላይ ማድረጋችን ይበልጥ እየጎለበተ የመጣው የዩናይት ስቴትስ ምጣኔ ሀብት በሀገር ውስጥ የተሻሉ እድሎችን ለመፍጠር ያስችላል ብለዋል። የዩናይት ስቴትስ ወታደራዊ ብቃት መቼም ወደር እንደማይኖረው የተናገሩት ኦባማ የንግድና የፈጠራ በየዓመቱም አሜሪካ በሌሎች ላይ ያላትን የኃይል ጥገኝነት እየቀነሰ መምጣት ጨምረው ተናግረዋል። ከአውሮፓ እስከ እስያ በሀገሮች ታሪክ ታይቶ የማይታወቅ የአጋሮች ጥምረት እያሳየን ነው። አሜሪካ ትጋት ያልተለያቸውን የተለያዩ አገሮች ዜጎች መሳቧን ቀጥላለች። መሰረታችን የሆኑት እሴቶቻችን በብዙ አገሮች ሸንጎዎች መሪዎችን ለአንዳች ጠቃሚ ሥራ በሕዝብ አደባባይ ብዙዎችን ትርጉም ላላቸው እንቅስቃሴዎች ያነቃቃሉ። በፊሊፒንስ ግዙፍ የታይፉን ጎርፍ ሲደርስ ወይም በናይጄሪያ ልጃገረዶች በአሸባሪዎች ሲጠለፉ ወይም በዩክሬን አማጽያን የመንግሥት ሕንፃዎችን ሲቆጣጠሩ ዓለም እገዛ ፍለጋ ፊቱን የሚያዞረው ወደ አሜሪካ ነው። ወታደራዊ ጣልቃ ገብ እርምጃዎች ለሁሉም ችግሮች መልስ አይደሉም፣ የሚለውን የጠበቀ አስተያየታቸውን በንግግራቸው ያስረገጡት ፕሬዚዳንት ኦባማ ለዛሬዎቹ የዌስት ፖይንት የጦር አካዳሚ ተመራቂዎች በቀጥታ የተነጣጠረ አስተያየትም ሰንዝረዋል። በዓለም አንዱ ክፍል የታየ ሁከት እንድታጠፉ የአሜሪካ ጥንካሬ የተዳከመ መስሎ እንዳይታይ ሲሉ ብቸኛው መንገድ ወታደራዊ መፍትሄ በሚመስላቸው ተቺዎች የተረብሼ ሁሉ ቦታ ለአደጋ ያምልካችሁ ከሆነ ለእናንተ ወይም ለምንወዳት ሀገራችን ያለብኝን ኃላፊነት መካድ ይሆናል ብለዋል። ዋናው ቁም ነገሬ እንዲህ ነው፤ አሜሪካ በዓለም አቀፍ መድረክ ላይ ሁልጊዜ መሪ መሆን አለባት። እኛ ካልመራን ሌላ ማንም ሊመራ አይችልም። አሁን የገባችሁበት ጦር የዚያ አመራር የጀርባ አጥንት ነው፣ ወደ ፊትም እንደዚሁ ሆኖ ይቀጥላል። ይሁን እንጂ የዩናይትድ ስቴትስ ወታደራዊ እርምጃ በየመስኩ ለምንሰጠው አመራር ብቸኛው አማራጭ፣ እንዲያውም በቅድሚያ የሚታይም ሊሆን አይችልም። በዓለም እጅግ ምርጥ ወይም ጠንካራ የሆነ መዶሻ ስላለን ብቻ እያንዳንዱ ችግር ምስማር ነው ብለን ማሰብ የለብንም። ከወታደራዊ እርምጃዎች ጋር የተያያዙት ወጪዎች እጅግ በጣም ከፍተኛ በመሆናቸው ማንኛውም ሲቪል መሪ፣ በተለይ ደግሞ ጠቅላይ አዛዣችሁ ይህንን ታላቅ ኃይል እንዴት እንደሚጠቀምበት ግልጽ እንዲያደርጉላችሁ መጠበቅ ይኖርባችኋል። የንግግሬን ቀሪ ክፍል አገራችን ዩናይትድ ስቴትስ ኦፍ አሜሪካ፣ ጦር ሰራዊታችን ለመጪው ዓመታት እንዴት የመሪነቱ ሚና መጫወት እንዳለባቸው ያለኝን ራዕይ በመግለጽ ላይ ላተኩር ሲሉም ኦባማ ይህን ብለዋል። አስቀድሜ ገና በፕሬዝደንትነት የሥልጣን ዘመን የመጀመሪያ ይፋ ያደረግሁትን መመሪያ ልድገም። ዩናይትድ ስቴትስ አስፈላጊ ሆኖ ካገኘችው የጥቅሞቿን መሠረት ሲነካ፣ የሕዝባችን ደህንነት አደጋ ላይ ሲወድቅ፣ አሊያም የአጋሮቻችን ደህንነት ለአደጋ ሲጋለጥ ያኔ በተናጠልም ጭምር ወታደራዊ ኃይሏን ልትጠቀም ትችላለች። እነኚህ ሁኔታዎች በሚጠይቁት የምንወስደው እርምጃ ውጤታማ የተመጣጠንና ፍትሐዊ መሆኑን ለማረጋገጥ ከባዱን ጥያቄ መጠየቅ አለብን። ሆኖም ግን አሜሪካ ሕዝቦቿን ከአደጋ ለመጠበቅ ስትል ጨለምተኛ አካሄድ መከተል የለባትም ነው ያሉት ፕሬዚዳንቱ። በሌላ በኩል ግን ቀጥታ አደጋ በማይደቅንብን ሆኖም ዓለምን ወደ ከፋ አዝማሚያ በሚያመሩ አንዳች መፍትሄ በሚሹ ህሊናን በሚጠይቁ ሁኔታዎች ወቅት ወታደራዊ እርምጃ አስፈላጊነቱ ከፍ ይላል ብለዋል። ዩናይትድ ስቴትስ በዓለም መተኪያ የሌላት ሀገር ሁና ትቀጥላለች። አሜሪካ ራሷን ከሌሎች ነጥላ የማቆሟ ሀሳብ የሚፈለግ አማራጭ አይደለም። ለእያንዳንዱ ችግርም ወታደራዊ መንገድ መፍትሄ አይደለም ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ ለካዴቶች ባደረጉት የመመረቂያ ንግግር ላይ ተናግረዋል። ፕሬዚዳንቱ ዌስት ፖይንት በሚገኘው የዩናይትድ ስቴትስ ወታደራዊ አካዳሚ ተገኝተው የአስተዳደር ዘመናቸውን ቀሪ ጊዜ የአሜሪካ የውጭ ፖሊሲ አብይ አቅጣጫ የተባለ ንግግር ነው ያደረጉት። ሽብር ለአሜሪካ ቀጥተኛ ስጋቷ ነው ያሉት ፕሬዚዳንት ኦባማ ይሁን እንጂ ሽብር ፈጠራን የምንዋጋበት አያያዝ መቀየር፣ የሽብር ፈጠራ መረቦች ስር ከሰደዱባቸው ሀገሮች ጋር የአጋርነት ስራዎችን ማከናወን የተሻለው አማራጭ እንደሆነ ተናግረዋል። ዩናይትድ ስቴትስ ህዝቧንና ግዛቷን ከአደጋ ለመጠበቅ ማንንም ፈቃድ አልጠየቅም ነው ያሉት ኦባማ። ይሁን እንጂ ለአሜሪካ ቀጥተኛ ስጋት የማይፈጥሩ ዓለም አቀፍ ችግሮች ሲነሱ ወይም ሲከሰቱ ወደ ወታደራዊ መንገድ የሚሄዱ ውሳኔ ብዙ መታቀብ የሚፈልግ መሆኑን ነው ያስረዱት። የሽብር ፈጠራ ችግር ያለባቸው አገሮች በስልጠና በቅኝትና በስለላ ልዩ ዘመቻዎችን እንዲያካሄዱ በማስቻል በኩል አቅማቸውን ለማጠናከር የሚውል የአምስት ቢሊዮን ዶላር በጀት እንደሚፈቅዱ ፕሬዚዳንቱ ተናግረዋል። አቻ ወይም መሰል የሌለው ሲሉ የጦራቸውን ጥንካሬ አጉልተው የተናገሩት ፕሬዚዳንት ኦባማ የአሜሪካ ጦር ኃይል ጣልቃ ካላስገባች ደከመች ማለት ነው ከሚል የተቺዎች አስተያየትና አስተሳሰብ መራቅ አለብን ብለዋል። በሌላ በኩል ደግሞ በአሜሪካ ጥንካሬ ምክንያት ዛሬ በብዙ ዓለም ሀገሮች በሕዝብ የተመረጡ መንግስታት ስልጣን የመያዛቸውን ፕሬዚዳንቱ ተናግረው የአሜሪካ ጥንካሬ የሚመነጨው በተጽዕኖ ከመምራት ሳይሆን ባርአያነት በመምራት ነው ነው ያሉት። እንደ ሌሎች ሀገሮች ሳንሆን እኛ የግለሰቦች አቅምና ውሳኔ ሰጭነት አቅምን ማጠናከር አንፈራም። እንዲያውም የምንጠነክረው በእርሱ ነው። እኛ የምንጠነክረው በሲቪል ማኅበረሰቦች ነው። የምንጠነክረው በነጻ ፕሬስ ነው። የምንጠነክረው እየታገሉ ባሉ ሥራ ፈጣሪዎችና አነስተኛ ንግዶች ነው። የምንጠነክረው ለሁሉም ሰዎች፣ ለልጃገረዶች፣ ለሴቶችም በትምህርት ልውውጥና በዕድሎች መስፋትም ነው። እንዲህ ነንኛ። የምንወክለውም ይህንን ነው። ፕሬዚዳንቱ ባለፈው ዓመት አፍሪካን ጎብኝተው በነበረ ጊዜ ይህ ምን ያህል እውነት እንደሆነ ማየታቸውንም ገልጠዋል። አምና አፍሪካ በሄድኩ ጊዜ ያየሁት በዚያ የአሜሪካ ድጋፍ ከኤድስ ነፃ የሆነን ትውልድ የመፍጠርን ትልም እውን አድርጓል። አፍሪካውያን ሕሙማኖቻቸውን መንከባከብ እንዲችሉ እያገዝናቸው ነው። በአንድ ወቅት ለረሃብ ቸነፈር አደጋ የተጋለጡ ቤተሰቦች ምግብ እንዲያገኙ፣ ገበሬዎች ምርቶቻቸውን ወደ ገበያ እንዲያወጡ እያገዝን ነው። አፍሪካውያን በዓለም አቀፉ ምጣኔ ሀብት ውስጥ ተሳታፊ እንዲሆኑ ለማስቻል ከሳሐራ በስተ ደቡብ ባለው አፍሪካ የኤሌክትሪክ ኃይል አቅርቦት በእጥፍ እንዲያድግ አስችለናል። በዚህም አሉ ኦባማ፣ አዳዲስ አጋሮችን እየፈጠርን፣ ሽብርተኝነትና ግጭቶች ቦታ እንዳይኖራቸው ማድረግ እንችላለን። ናይጄሪያ ውስጥ ልጃገረድ ተማሪዎችን የጠለፈው ጽንፈኛ ቡድን ቦኮ ሀራም የፈጠረውን ስጋት ለማጥፋት እንሰራለን ያሉት ኦባማ ከዚያም ቢያሻገር ሄደን የናይጄሪያ መንግስት ወጣቶቹን ማስተማር እንዲችል እናግዛለን ብለዋል። ፕሬዚዳንት ኦባማ ሕፃናት ከትምህርት ቤት የማይጠፉባት፣ ሰዎች በእምነታቸው ምክንያት የማይገደሉባት ዓለም እንደምትመጣ እንደሚሹ ነው የተናገሩት።